የዜና መጽሔት ቀደም ሲል እንደተገለጸው አድማጮች፣ አራት ርዕሰ ጉዳዮችን አካቷል። የዜና መጽሔት ቀዳሚው በባህር ዳር የደረሱት የቦምብ ፍንዳታዎችን ይመለከታል። በአማራ ክልል ዋና ከተማ ባህር ዳር በተለያዩ አካባቢዎች የቦምብ ፍንዳታ መድረሱ ተሰማ። ፍንዳታው ትናንት ቀን በከተማዋ በሚገኙ የተለያዩ ትምህርት ቤቶች አጥር አካባቢ የደረሰ ሲሆን ሌሊቱን ደግሞ በተለይ ባህር ዳር ከተማ ማርዘነ በተባለው ቀበሌ የተቀበረ ቦምብ መፈንዳቱ ነው የተነገረው። ስለ ሁኔታው የባህር ዳር ዘጋቢያችን አለምነው መኮንንን በስልክ ባጭሩ አነጋግሬው ነበር ጤና ይስጥልኝ አለም ነው ባህር ዳር ከተማ ትናንት ቀንና ሌሊቱንም የተለያዩ አካባቢዎች የቦምብ ፍንዳታ መድረሱ ተሰምቷል። የት የት አካባቢ ነው ቦምብ የፈነዳው? በሰውም ሆነ በንብረት ላይ ያደረሰው ጉዳት ሳለ ወይ? አመሰግናለሁ ሸዋዬ። እንግዲህ እንደምታውቂው ከሀምሌ መጨረሻ ጀምሮ በፋኖና በመከላከያ ሰራዊት መካከል ጦርነት እየተካሄደ ነው። አማራ ክልል በተለያዩ ጉዳቶች ደርሰዋል። እንዳልሽው ትላንትና በተለያዩ የትምህርት ቤት አካባቢዎች አጥር አካባቢ ፍንዳታዎች ደርሰዋል። በተለይ ቀበሌ አስራ ስድስት እና ቀበሌ አስራ ሶስት በሚገኙ አንዳንድ ትምህርት ቤቶች ፍንዳታዎች ደርሰዋል። በእርግጥ በተማሪዎች ላይ የደረሰ ጉዳት የለም። ከዛ በኋላ ግን ተማሪዎች ተደናግጠዋል። ቤተሰቦቻቸውም ልጆቻቸውን ተሯሩጠው ወደ ቤት አምጠዋቸዋል። ያን ተከትሎ ዛሬ ተማሪዎች አብዛኞቹ ወደ ትምህርት ቤት አልሄዱም። አንዳንድ ትምህርት ቤቶች እንዲሁም ፈተና ይሰጡ ነበር ፈተናቸውንም አቋርጠዋል። በተለይ ከሰዓት በፊት ነው ፍንዳታዎች የነበሩት። ትላንት የነበረው ፍንዳታ ይሄ ነው። ከዚህ ጋር ተያይዞ ቀደም ባሉት ቀናትም እንደዚሁ በምሽት መጠጥ ቤቶች አካባቢ በተለይ ቀበሌ አስራ አራት አካባቢ በተከታታይ ቀናት ፍንዳታዎች ነበሩ። ሆኖም በሰዎች ላይ የደረሰ ጉዳት የለም፣ በንብረት ላይም የደረሰ ጉዳት የለም። ይህ በእንዲህ እንዳለ ትላንትና ሌሊት ሰባት ሰዓት ተኩል ሲሆን በጣም ከፍተኛ ፍንዳታ ነበር ፍንዳታው የተሰማው በባህር ዳር ከተማ ሚኒልክ ክፍለ ከተማ ማርዘነብ ከሚባል ቀበሌ ውስጥ የተቀበረ ፈንጂ ነው የሚሉት ባለሙያዎች። እሱ ፈንድቶ ከፍተኛ መንቀጥቀጥ ነው የፈጠረ። በሰፈሩ በተለይ ከእኔ ቤት ወደ መቶ ሜትር ነው፣ ቅርብ ነው በጣም። በአካባቢው በርካታ ቤቶች የበር መስታወት፣ የመስኮት መስታወት ተሰባብረዋል እንደዚሁም ኮርኒሶቻቸው በሙሉ መሬት ላይ ወድቀዋል። እንዲያም ሆኖ ግን በሰው ላይ የከፋ ጉዳት አልደረሰም። እኔ እንደተመለከትኩት አንድ ሰው ከአይኑ አካባቢ ግንባሩ ላይ መስተዋት መቶት የመጀመሪያ እርዳታ አግኝቶ ወደ ቤቱ ተመልሷል። ይህን ይመስላል እንግዲህ የነበረው ነገር። እንግዲህ እንደገለጽከው በትምህርት ቤቶች አካባቢ የቦምብ ፍንዳታ ደርሷል። ፍንዳታውን ያደረሰው አካል ታውቋል ወይ? ፖሊስ ያለው ነገር አለ? እንግዲህ እስካሁን ለፍንዳታዎቹ ኃላፊነቱን የወሰደ አካል የለም። መንግስትም በዚህ ጉዳይ ላይ የሰጠው መግለጫ እስካሁን የለም። የዛሬ የባህር ዳር ከተማ የጸጥታ ሁኔታ እና እንደው ድባቡ ምን ይመስላል? እስኪ ባጭሩ አስቃኘን። እንግዲህ ሰሞኑን በተከታታይ የሚሰሙ ፍንዳታዎች ህብረተሰቡን ትንሽ አደናግጠውታል። መውጣት መግባት ሰው ይፈራል እና ያለው ውጥረት በጣም ከባድ ነው። ስለዚህ ያለው ሁኔታ በጣም ውጥረት የተሞላበት፣ ድንጋጤ፣ ፍርሃት ያለበት ሁኔታ ነው ያለው አጠቃላይ በባህርዳር ከተማ። አመሰግናለሁ። አለምነው መኮንን ከባህር ዳር። እኔም አመሰግናለሁ ሸዋዬ ተከታዩም ዘገባ አድማጮች እዚያው አማራ ክልል ነው የሚያቆየን። ከአንድ ዓመት በፊት ከምስራቅ ወለጋ ተፈናቅለው በአማራ ክልል አዊ ብሔረሰብ አስተዳደር ቻግኒ ከተማ በተለያዩ ቦታዎች የሚኖሩ ወገኖች ከእርዳታ እጦት ጋር በተያያዘ የበርካቶች ሕይወት ማለፉን አመለከቱ። የከተማ አስተዳደሩ አደጋ መከላከልና ምግብ ዋስትና ጽፈት ቤት እርዳታ ለተፈናቃዮቹ እየደረሰ አይደለም ብሏል። የዞኑ አደጋ መከላከልና ምግብ ዋስትና መምሪያ በበኩሉ የመንገዶች መዘጋጋት እርዳታ ለማጓጓዝ አላስቻለኝም ነው ያለው። አለምነው መኮንን ከባህር ዳር ዝርዝር ዘገባ ልኮልናል። በተለያዩ የኦሮሚያና ቤኒሻንጉል ጉሙዝ ክልሎች ይኖሩ የነበሩ የአማራ ተወላጆች በተለይም ከ2008 ዓ ም ጀምሮ ማንነትን መሰረት ባደረገ ጥቃት ብዙዎቹ ህይወታቸው ሲያፍ ሌሎች ደግሞ የተወለዱበትንና ያደጉበትን አካባቢ እየለቀቁ ተፈናቅለዋል በ2015 ዓ ም ህዳር ወር ላይ ከምስራቅ ወለጋ ተፈናቅለው በአማራ ክልል አዊ ብሔረሰብ አስተዳደር ቻግኒ ከተማ ከሚገኙት መካከል አንዳንዶቹ ለዶችቤሌ እንደተናገሩት ግንቦት ወር ላይ ከተሰጣቸው 15 ኪሎ በቆሎ ውጭ እስካሁን እርዳታ አላገኙም በዚህም ምክንያት ከረሃብ ጋር በተያያዘ ህይወት እያለፈ ነው ብለዋል። በምስራቅ ወለጋ ኪረሙ ወረዳ በሁለት ሺህ አስራ አምስት ህዳር ዘጠኝ ላይ ተፈናቀልን። ንብረት ይዘን አልወጣንም። የምንለብሰው ነገር ይዘን አልወጣ ደምለን በጫካ ልጆቻችንን ነው እየጎተትን የወጣን ማለት ነው። በስንት ችግር መተን አማራ ክልል ከገባን በኋላ እኛ ሲጀመር ቤተሰቦቻችንም ተወልዶ ያደጉት በወለጋ ስለሆነ ወለጋ ላይ ተወልዶ ነው ያደግነው። ማወቅ አንችልም ሌላ አገር። ቻግኒ መተን ከተጠለልን ሁለት ሺህ አራት መቶ የምንሆን ተፈናቃዮች አለን። አንድ ጊዜ በግንቦት ወር ምርት መጣልን ተካፍለናል። እዛ ወዲህ እስካሁን ምንም ነገር የመጣልን ነገር የለም። ምክንያት ሰላሳ አራት ህፃን፣ ሀያ አንድ አዛውንቶች እንደሞቱበት ሆኑም ተናግረናል። ሁሉም ያውቃሉ። የከተማው ህብረተሰብ እስካሁን ይረዳቸው እንደነበር የሚጠቅሱት ተፈናቃዮች ወደ ነበሩበት ለመመለስ ፍላጎት ቢኖራቸውም በወለጋ አሁን ያለው ሁኔታ ብዙም የተለወጠ እንዳልሆነ ይገልጻሉ። አሁን በከፍተኛ ረሃብና በሽታ ላይ በመሆናችን መንግስት ይድረስልን ሲሉም ጥሪ አቅርበዋል። አሁን የሚሰግደን የሚጠይቀን በችግር ላይ ነው ያለ ነው ችግሩ ከአቅማችን በላይ ሆኖ አሁን ያለውን ነገር ህዝባችን በራብ እያለቀ ነው። ሰው ሰልችቶናል። አሁን ጭራሽ ከተማ ውስጥ ሰው በቃ ተፈናቃይ ሰልችቶናል። በቃ መመለስ የሚያስችል ሁኔታ ቢኖር እንዴት ማንመለስ ቀላል እንመለሳለን። ግን ወደ ቦታችን መመለስ ከቻለ የተወለድንበትን ሀገር የሚመስል እኛም ከዛ የበለጠ የምንናፍቀው ሀገር የለን። ወደ ሀገራችን ቢመልሰን መንግስት ደስ ይለናል። ሁኔታዎችን አስተካክሎ ማለት ነው። በራብ ጉዳይ ህዝቡ አልቋል። ኤክስፖርት የምናደርገው ስንዴ ያለ ሲሉን አዝኛለሁኝ። እኔ የእውነት በጣም ነው ያሳዘነኝ። ለምን እንዲህ አይነት ነገር ካለ ምንድን ነው ለእኛ ቆንጠር አድርገው የማይለኩልን ኤክስፖርት የሚያደርጉት አቅም ካላቸው በህዝብ በረሀብ እያለቀ እኛሁን በቀን አንድ ጊዜ እራት በልተን ከሆነ ምሳ አይደግም። ምሳ በልቶ እንዲ እራት የማይደግም ህዝብ ነው ያለው ዛሬ እንደዚህ በሆንበት ሰዓት ኤክስፖርት የሚደረግ ስ እንዲያለ እየተባለ ሲወራ ግን በጣም ነው የሚያሳዝነው። በአዊ ብሔረሰብ አስተዳደር የቻግኒ ከተማ አስተዳደር አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ተወካይ አቶ ኢየሱፍ ሁሴን ተፈናቃዮቹ በከፍተኛ ችግር ላይ እንደሆኑና እርዳታ እንዲደርስ ለሚመለከተው ማመልከታቸውን አስረድተዋል። ሽማግሌ፣ ህጻናት፣ ሴቶች አሉ። በረሃብ መሞት ነገር መጣ። በተደጋጋሚ መረጃ እኛም ለሚመለከተው አካል ብናስተላልፍም እርዳታ ሊገባላቸው አልቻለም። ሰሞኑን በደብዳቤም ጭምር ያው ወደ ላይ ልከናል። ለዞን አደጋ መከላከል ጽፈናል፣ ለክልል አደጋ መከላከል ጽፈናል። ይገባላቸዋል የሚል ነው ያለው። ሰዎቹ እየኖሩ ያሉት ደግሞ እዚህ ምንድነው ተሰርተው ባልተጠናቀቁ ፍርስራሽ ቤቶች ላይ ነው። የራሳቸው ካምፕ የላቸውም። ሁለተኛ ደግሞ ተጀምረው ባልተጠናቀቁ ፎቆች ስር ነው እየኖሩ ያሉ። በጣም አስቸጋሪ ነው ብርድ ውድ ላይ ውርጭ ላይ በዛ ላይ ሳይበሉ ህጻናትም አባወራንም ጨምሮ ሀምሳ አራት የሚሆኑ በረሃብ ምክንያት የተጎዱ አሉ፣ የሞቱ ማለት ነው። የአዊ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና መምሪያ የቅድመ ማስጠንቀቂያ ቡድን መሪ አቶ አረፈው በቀለ በክልሉ ባለው የሰላም መደፍረስ መንገዶች በመዘጋታቸው እርዳታ ማድረስ እንዳልተቻለ ገልጸዋል። ከረሃብ ጋር በተያያዘ የሀምሳ አምስት ሰዎች ሕይወት ማለፉን እንደሚያውቁ ማስረድተዋል። ሌላ ወደ ሀገር እርዳታው ያው እነሱ እንዳሉት ግንቦት ላይ ነው የገባ ኪሎ ለአንድ ሰው። አሁን እነሱ ብቻ ሳይሆን በዞናችን በብዙ ወረዳዎች የሁሉም ወረዳዎች ማለት ተፈናቃዮች ከወለጋም ከብቅልል ስድስትም ተፈናቅለው ብዙ ጊዜ የቆዩ አሉ። በመንግስት ድጋፍ ነበረ የቆዩ አሁን እዚህ ችግር ምክንያት መንገዱ ስለተዘጉ መስለኛል ክልሉ ጋር ተደባብረ ነበር። መንገድ ዝግናው አዲስ አበባ መንገድ ዝግናው ሪስኪን ተሸክመና ነው ስድም የሚል አቋም ስላለ የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን ኮሚሽነር ዲያቆን ተስፋሆን ባታብል ለጉዳዩ ተጠይቀው በሰጡት ምላሽ የዞን አደጋ መከላከልና ምግብ ዋስትና መምሪያዎች በሚጠይቁት መሰረት እርዳታ ይላካል ብለዋል። ሆኖም ዞኖች ወደ ተፈለገው አካባቢ እርዳታ ለማድረስ የመንገዶች መዘጋጋት እንቅፋት ሊሆንባቸው እንደሚችል አመልክተዋል። የአማራ ክልል ከ600 ሺህ በላይ ተፈናቃዮች ሲገኙ ከ300 ሺህ በላይ ደግሞ ባሉበት ቀዬ የሚረዱ ናቸው። አለምነው መኮንን ለዶቼ ቬለ ዘገባ ባህር ዳር። የትግራይ ሲቪልና ወታደራዊ አመራሮች የህዝቡን ችግር ለመፍታት ከመጣር ይልቅ በውስጥ ፓርቲ ፍጥጫ ተጠምደዋል ሲሉ በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች ተቹ። በክልሉ ያለውን የከፋ ረሃብ መንግስት ችላ ብሎታል የሚሉት እነዚህ ፓርቲዎች ጊዜያዊ አስተዳደሩን የሚመራው ሕወሓት ደግሞ ለረሃቡ መፍትሄ ለማበጀት ከመስራት ይልቅ ረጅም ስብሰባና ግምገማ ላይ ነው ብለዋል። የህወሀት ሲቪል መሪዎች ወታደራዊ አዛዦችና ነባር የፓርቲው አመራሮች ስብሰባ ከተቀመጡ 18 ቀናት ሆኗቸዋል። ሚሊየን ኃይለስላሴ ከመቀለ ዝርዝር ዘገባ አለው። ናይ ዝሞተ ናይ ዝጠመየ ህዝቢ ርዳእታ ክሰርቁ ዘይሓፍሩ መራሕቲ ጉዳይ ህዝቦ የየትራብና የሞተ ህዝብ እርዳታ ለመስረቅ የማያፍሩ መሪዎች የህዝብ ጉዳይ በማያሳስባቸው ፖለቲከኞችና ምሁራን ባሉባት ትግራይ ጦርነት ተጨምሮበት ሁኔታው ምን ያክል የከፋ እንደሆነ ለመረዳት አያስቸግርም። ዝኸፈ ምዃኑ ምርዳእ ባለፈው ክረምት በትግራይ በቂ ዝናብ አለም ዝነቡ ተከትሎ በክልሉ ካሉ ሰባት ዞኖች መካከል በአምስቱ ድርቅ መከሰቱ የሚገልጸው የትግራይ አደጋ መከላከል ኮሚሽን መረጃ አሁን ላይ ዜጎች ወደ ሞት እየመራ ወዳለ ረሃብ እየተቀየረ መሆኑ ተነግሯል። ወጣቶች በጎ ፈቃደኛ ግለሰቦች በተናጠል ከሚያደርጉት የተራቡት አካላት ለመደገፍ የሚደረግ ጥረት ውጪ መንግስት በትግራይ ተከስቶ ላለው ረሃብ አስፈላጊ ምላሽ እየሰጠ እንዳልሆነ በማንሳት በትግራይ የሚገኙ ተቃዋሚ የፖለቲካ ፓርቲዎች ይወቅሳሉ ለረሃቡ የትግራይ መሪዎች፣ ፖለቲከኞች መፍትሄ ማበጀት ያልቻሉ ምሁራን የተቹት የተቃዋሚ የፖለቲካ ፓርቲ ባይቶና መሪው አቶ ክብሮም በርሀ በተለይም ስልጣን የተቆጣጠሩት የህወሀት መሪዎች ወቅታዊው የረሀብ ጉዳይ ለጎን በማለት በውስጠ ፓርቲ ስብሰባና ግምገማ ተጠምደዋል በማለት ይወቅሳሉ። መሪዎች በፌስቡክ ይሰሙ እንደሆነ እንጂ በውስጠ ግምገማ ተጠምደው ነው ያሉት። የትግራይ ህዝብ እየሞተ እነሱ ቤት ዘግተው እየተገማገሙ ነው። እነዚህ ይዘ በረሀብ ላይ ሌላ ችግር መጨመር ሆነ ውጪ የምታመጣው ለውጥ የለም። የህወሀት ግምገማ ለትግራይ ህዝብ ጉዳይ አይደለም። ግምገማ ኋላ ቀር ኮሚኒስታዊ ባህሪ ከመሆን አልፎ ፍርድ ቤትን የሚተካ አይደለም። ድሑር ኮሚኒስታዊ ባህሊ ካብ ምኳን ሓሊፉ ንፍርድ ቤት ክትክዝ ዝኽእል ኣይኮነን። የትግራይ ጊዜያዊ አስተዳደር በበላይነት የሚመራው የህወሓት ማዕከላዊ ኮሚቴና የትግራይ ወታደራዊ አመራሮች እንዲሁም ነባር የፓርቲው አመራሮች ዝግ ስብሰባ ከተቀመጡ ዛሬ 18 ቀናት ሆነዋቸዋል። ይህ ስብሰባ ተከትሎ የአብዛኛው የመንግስት መስሪያ ቤቶች የስራ ኃላፊዎች በስራ ሰዓት በስራ ገብታቸው የሉም። የትግራይ ፖለቲከኞች የህወሓት ረዥም ግምገማና ስብሰባዎች የህዝብ አጀንዳ የሌላቸው መፍትሄ ሲወልዱ የማይታዩ በማለት ይገልጿቸዋል። የትግራይ ነጻነት ፓርቲ ወይም በአጽሮቱ ውናት ከፍተኛ አመራር ዶክተር ገብረመድህን ሮምሃ አኸባን ገምጋምን ህወሃት ካብ ሕሉፍ ከም ዝረአይ ናዮ የህወሃት ግምግማና ስብሰባ ካለፈው እንዳየነው የትግራይ ህዝብ ችግር መፍቻ መንገድ ሳይሆን ቡድናዊ ጥቅም ለማረጋገጥ የሚደረግ ፍልሚያ መሆኑ ግልጽ ሀቅ ነው። የትግራይ ህዝብ ጊዜ በማይሰጥ ችግር ላይ እያለ ስደትና ረሃብ ከፍቶ በሚገኝበት እነሱ ግድ የላቸውም። ለሁለት ሳምንታት ስብሰባ ላይ ናቸው። ሆነ ልሁናትና ተፈጠረናሃለ ንሶም መስምዕ የብሎምን ንክልተ ሰሙን ኣብ ኣኸባ እዮም ዘለው ይህ በእንዲህ እንዳለ በትግራይ ተፈጥሮ ያለው ረሃብ ለመከላከልና መፍትሄ ለማበጀት ገዢው ፓርቲ አሊያም አስተዳደሩ ከመጠበቅ ይልቅ ሁሉም ማካላት ያካተተ ነጻ ደረጃጀት መፍጠር እንደሚገባ ያነሱት ደግሞ የተቃዋሚው የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ ናቸው። ንሕወሓት ምፅባይ ጠጠው ነብል እዩ እቲ ብካልኣይ ደረጃ ክህሊ ዝግብኦ ድማ አንዱ ህወሓትን መጠበቅ እናቁም ነው። በሁለተኛ ደረጃ ደግሞ የትግራይ ህዝብ የምግብ ዋስትና በሚያረጋግጥ መልኩ የሚሰራ ተፈጥሮ ያለው ጊዜ የማይሰጥ ረሃብ ለመታገል የሚረዳ ዓለም አቀፋዊ መልክ ያለው ከመንግስት ሲሆን የፖለቲካ ፓርቲ ጣልቃ ገብነት ነፃ የሆነ ኮሚሽን ወይም ሌላ አይነት አደረጃጀት ይቋቋም ነው። በዚሁ መሰረት ደግሞ ለትራበው ህዝባችን የሚውል ቴሌቶን እንዲካሄድ ነው ጥሪ የምናቀርበው ጅመር ማለት ስራ ክጅመር ኢና ጻውዒት ንገብር ዘለና ማለት እዩ። በዚሁ የተቃዋሚዎች አስተያየትና ሌሎች ወቅታዊ ጉዳይ ዙሪያ ከትግራይ ጊዜያዊ አስተዳደርና ከህወሓት ምላሽ ለማግኘት ያደረግነው ጥረት ስብሰባ ላይ ናቸው በሚል ምክንያት ለጊዜው አልተሳካም። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቐለ። አንድ ወር ለሚጠጋ ጊዜ በስራ ማቆም አድማ ላይ የሰነበቱት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን በሶስት ወረዳዎች የሚገኙ መምህራንና ሐኪሞች ወደ ስራ እየተመለሱ ነው። መምህራንና ሐኪሞቹ ከትናንት ጀምሮ ወደ ስራ መመለስ የጀመሩት ውዝፍ የሶስት ወራት ደሞዝ እንዲከፈላቸው ላቀረቡት ጥያቄ ቢያንስ የሁለት ወራት ክፍያው ተፈጻሚ በመሆኑ ነው ተብሏል። የዞኑ መስተዳድር በየጊዜው የሚያጋጥመውን የደሞዝ ክፍያ መቆራረጥ በዘላቂነት እንዲፈታላቸው ሰራተኞቹ ጠይቀዋል። ከሐዋሳ ሸዋንግዛ ወጋየው ዝርዝሩን ልኮልናል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን በሶስት ወረዳዎች የሚገኙ መምህራንና ሕክምና ባለሙያዎች ላለፈው አንድ ወር ስራ አቁመውን የከረሙት የአካባቢው አስተዳደር ከናሴ ወር ጀምሮ ያለውን የሰራተኞቹን ወራዊ ደሞዝ አለመክፈሉ ለስራ ማቆም አድማው ምክንያት ሆኖ ቆይቷል። በዞኑ ምስራቅ ባዷቸው ምዕራብ ባዷቸው ና ዱና ወረዳዎች ውስጥ በማገልገል ላይ የሚገኙትና በሺዎች የሚቆጠሩት እነኙ ሰራተኞች አሁን ላይ ወደ ስራ መመለስ መጀመራቸው መጀመራቸውን የተነገረው መምህራንና ሐኪሞቹ ከትናንት ጀምሮ ወደ ስራ መመለስ መሩት ውዝፍ የሶስት ወራት ደሞዝ እንዲከፈላቸው ላቀረቡት ጥያቄ ቢያንስ የሁለት ወራት ክፍያው ተፈጻሚ በመሆኑ ነው ተብሏል። የምስራቅ ባዶች ወረዳ የመምህራን ማህበር ሊቀመንበር መንግስቱ ጎደሬና የአንጀሎ ከፍተኛ ሁለተኛ ደረጃ ትምህርት ቤት የወላጆች ኮሚቴ ሰብሳቢ አቶ በቀለ ዋር ሎዶ በወረዳው መምህራን ወደ ስራ ተመልሰው ትምህርት መጀመሩን ለዶቼ ቬለ ያረጋግጠዋል ተካሂደዋል ከሱፐርቫይዘር ጋር ተካሂደዋል አጠቃላይ ደግሞ ከማምር ጋር በየትምህርት ቤቱ ርዕሰ ማምራን ትምህርት ባለሙያዎች አዋይቶ አጠቃላይ በአርባ አምስቱም ትምህርት ቤት ላይ እየሰራን እንድንጠይቅ በሚል ተግባብተው ቃለ ጉባኤ ይዞ ያው ጀምሯል በስፋት ያው ተማሪዎች ከይማሩት ከሶስት ወር ነው የቆዩት በዚሁ አሁን አሞ ደሞዛቸውንም ከፍለው ማምራንም የጁነርም ይሁን የአስኪል ማምራን ስራ ጀምረዋል ተማሪዎችም አሁን ወደ ትምህርት ቤቱ ገብተው አሁን በመማር ላይ ናቸው ዶች ቬሌ ዳግም በተጀመረው ትምህርት ዙሪያ አስተያየታቸውን እየጠየቃቸውና ስማቸው እንዲገለጽ ያልፈለጉ ሁለት መምህራን ወደ ስራ የተመለሱት ጥያቄያቸው በሙሉ ምላሽ በማግኘቱ ሳይሆን ህብረተሰቡ እንዳይጎዳ በማሰብ ነው ብለዋል። ከጠየቀ ነው የተወሰነው ነው ምላሽ ሲሰጠኝ እንጂ ሙሉ በሙሉ ምላሽ አልመለሰም። የተመለሰ ነው ተተማሪን እና የተማሪ ወላጁን ለማስደሰት ብቻ ነው አንድና እነሱን ለመረዳት ወደ ስራ አለም የተመለሰ ነው። ስምምነቱ ላይ የደረስነው በራሳችን ነው። ወደ ስራ መመለስ አለብን፣ ህብረተሰቡ እየተጎዳ ነው ስባሚል ነው በወረዳዎቹ የሚገኙ የህክምና ባለሙያዎችም በተመሳሳይ ወደ ስራ ገበታ መመለሳቸውን ዶቼቬሌ ከምንጮቹ አረጋግጠዋል። ባለሙያዎቹ ግን ወደ ስራ የተመለሱት እንደ መምህራኑ ሁሉ በምላሹ ረክተው ሳይሆን በህክምና እጦት የሚቸገረውን ነዋሪ ለመርዳት ነው ብለዋል። እኛ የተመለስነው በራሳችን አጠቃላይ እሳፉ ተነጋግረው ነው ወደ ስራ መመለስ አለብን። ህብረተሰቡ እየተጎዳ ነው፣ ሰው መንገድ ላይ እያለቀን ህፃናት እየሞቱ ነው በሚል ነው ጤና ስራ የህልና ስራ ነው በሚል ተነጋግረን ነው እ ስለተከፈለን ምናምን አይደለም። በቃ የደሞዝ ነገር ያው እነሱ ራሳቸው ስ እስከሚያመጡ ድረስ ህዝቡ መጎዳት የለበትም የሚለውን ይዘን ወደ ስራ ነው የተመለስነው። እኛ በመምህራንና በህክምና ባለሙያዎቹ ጉዳይ ላይ የሚመለከታቸውን የወረዳ የአድያ ዞን የማዕከላዊ ኢትዮጵያ ክልል የስራ ኃላፊዎችን ለማነጋገር ዶችቬሌ ከትናንት ጀምሮ ተደጋጋሚ ጥረት ቢያደርግም ምላሽ የሚሰጥ አካል ግን ሊገኝ አልቻለም። መምህራንና የህክምና ባለሙያዎቹ ግን ከደሞዝ ክፍያ ጋር ተያይዞ በየጊዜ የሚስተዋለው ችግር ዘላቂ መፍትሄ ካላገኘም አሁንም ዞሮ ተመሳሳይ ሁኔታ ሊያጋጥም ይችላል የሚል ስጋት እንዳላቸው ገልጸዋል። እያረፈ ወሩ ሲደርስ ሲደርስ ይመጣል። ስለዚህ በዘላቂነት መደረግ ያለበት ነገር እንደኔ ከኋላ ያለው ኤዳ የተባለው ነገር የመዳበሪያ ምንም ኤዳ ተብሎ የተቆረጠ የገንዘብ በሽተው መነቀል አለበት ነው። ሙሉ በሙሉ ጊዜው ተከፍሎ እንደ አዲስ ሪፎርም ተደርጎ ስራ መጀመር አለበት ባይ። ደሞዝ የሁለት ወር የሶስት ወር እንዲ እየተያዘ ነው ይተለቀቃል። ቁመን ስንወጣ ይከፈለናል። ከዛ እንደገና አሁን እንገባለን። ሶስት ወር ስራ ደሞዝ ቅዜ ይቆማል። ከዛ ከሶስት ወር በኋላ ስራ ስናቁም እንደገና መልስ ከፍና ምን ይመለሳለን። ይሄን ያለው ችግር አሁንም መንግስት ላይ እንግዲህ ትኩረት ሰጥቶ ይህን ነገር ካሰጠው ድረስ ችግሩ ይቀጥላል ማለት ነው። አሁን ላይ በአራት አዳዲስ ክልሎች የተከፈለው የቀድሞው የደቡብ ክልል ቀደም ሲል የወረዳዎችን በጀት በዋስትና በማስያዝ የወሰደው በቢሊዮን ብር የሚቆጠር የአፈር ማዳበሪያ እዳ በወቅቱ ባለመመለሱ እዳው ወደ አዳዲሶቹ ክልሎች መተላለፉ ይታወቃል። በተለይም በሃድያ ዞን በሚገኙ ወረዳዎች እዳው ከወረዳዎቹ በጀት ሲቀነስ የሰራተኞቹም ደሞዝ አብሮ በመቀነሱም ሰራተኞቹ በየጊዜው ለደሞዝ እጦት እየተዳረጉ እንደሚገኙ ይታወቃል። ለዶቼቬሌ ሸዋንግዛ ወጋየው። ከሐዋሳ አድማጮች፣ የምሽቱ ዜና መጽሔት ጥንቅር አበቃ።